the voice of America. በኤርትራ የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በክረምት የረፍት ጊዜያቸውን በየአካባቢያቸው ተሰማርተው ለሀገርና ለሕብረተሰብ የሚጠቅሙ የተለያዩ የልማት ስራዎችና ና ጥገናዎችን እየሰሩ እንደሚገኙ ቪኦኤ ያነጋገራቸው ተማሪዎች ተናግረዋል። የክረምት የልማት ስራው በትምህርት ሚኒስቴር፣ ግብርና ሚኒስቴርና ፖሊስና ትራፊክ ትብብር የሚሰራ ሲሆን ተማሪዎቹ በአፈርና የውሃ ጥበቃ የቢሮዎችና የተማሪዎች መቀመጫዎች ጥገና በመንገድና የትራፊክ ደህንነት እንዲሁም በተለያዩ ጽሕፈት ቤቶች ፋይል ማስተካከልና ሌሎች ተመሳሳይ ስራዎችን እየሰሩ ይገኛሉ። በዞባ ማዕከል የክረምት የረፍት ስራ ላይ የተሰማሩ ተማሪዎች ስራቸውን በበጎ ፍቃድ እየሰሩ እንደሆነና በዚህ ቅዱስ ተግባር ላይ ተሰማርተው በመስራታቸው ለራሳቸውም ሆነ ለህብረተሰቡ ድርብ ጥቅም እንዳለው ተናግረዋል። የክረምት ስራው ዘጠና ሶስት በመቶ በአፈርና ውሀ ጥበቃ ላይ ያተኮረ ሲሆን በዞባ ማዕከል አራት መቶ ሺህ ችግኞችን በሀገር ደረጃ ደግሞ አንድ ሚሊዮን ችግኞችን ለመትከል መርሃ ግብር አውጥቶ እየተሰራ እንደሆነ ከኤርትራ የተማሪዎች የክረምት ስራ ጽፈት ቤት የተገኘ መረጃ ያመለክታል። ብርሃነ በረሀ ዘገባውን ይዞታል። በተለያዩ የኤርትራ ክፍል የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በክረምት የእረፍት ጊዜያቸው በየአካባቢያቸው ተሰማርተው የተለያዩ የልማት ስራዎችን እየሰሩ ይገኛሉ። ቪኦኤ ያነጋገራቸው የዞባ ማዕከል ተማሪዎችም ህብረተሰቡን በሚጠቅሙ በተለያዩ የልማት ስራዎች ላይ ተሰማርተው እየሰሩ እንደሆኑ ተናግረዋል። በዚህ በያዝነው ሐምሌ ወር በሚካሄደው የአንድ ወር የተማሪዎች የክረምት የልማት ስራ በትምህርት ሚኒስቴር በግብርና ሚኒስቴርና በፖሊስ ትራፊክ ጽህፈት ቤት ትብብር በጋራ የሚሰራ ስራ ሲሆን ወደ አስራ አንድ ሺህ የሚጠጉ የሁለተኛ ደረጃ ተማሪዎችና አራት መቶ ሙያ ች እየተሳተፉበት ያለ ስራ ነው። የቀይ ባህር ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነው ግርማይ በረከት በኦሮታ ሆስፒታል ግቢ በጽዳትና የችግኝ ጉድጓዶች ማዘጋጀት ዛፎችን በመትከል ስራ ላይ ተሰማርተው እየሰሩ እንደሆነ ከተናገረ በኋላ በእረፍት ጊዜው በዚህ ቅዱስ ተግባር ላይ በመሰማራቱ እርካታ እንደሚሰማው ለቪኦኤ ተናግረዋል። አብዚ ከባቢ ሆስፒታል ካብ ሕማቅ ብቆፅሊ ዝመፁ ነገራት ርስሓት ገለመለ ኣውፅኡ ፈጥሮ ይክእሉ ዕግበት በሆስፒታሉ አካባቢ የነበረ ቆሻሻዎችን በማጽዳትና የአፈርና የውሃ ጥበቃ ስራ ላይ ተሳትፌ አንድ የሚታይ ስራ በመስራቴ እርካታ ይሰማኛል። አላስፈላጊ ቦታዎች ላይ ጊዜን ከማሳለፍም በእንደዚህ ያለ ቅዱስ ተግባር ላይ በመሳተፌ ደስተኛ ነኝ ብለዋል። ሌላ በትራፊክ የመንገድ ደህንነት ስራ ላይ ተሰማርታ የክረምት የእረፍት ስራ በመስራት ላይ ያገኘኋት በቀይ ባህር ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው ሲዶና ስዩም የአንድ ሳምንት መሰረታዊ የትራፊክ ምልክቶችና ህጎችን ተምረው በአሁኑ ሰዓት በተለያዩ የአስመራ ከተማ ጎዳናዎች ላይ ተሰማርተው የትራፊክ ህግ የማስከበርና የማስተማር ስራዎችን እየሰሩና ሰዎችን በመርዳት ላይ እንደሚገኙ ተናግራለች። አብዝኮ ድሕነት ትራፊክ በሐፈሽ ኩሉ ተማሂርና ያ ኢላን አብዚ መዲና ዘለና አብዚ ድማ የትራፊክ ደህንነት ህጎችን ተምረን የመጣ ነው። አሽከርካሪዎች ፍጥነታቸውን ቀንሰው እንዲሄዱና ለእግረኛ ቅድሚያ እንዲሰጡ በማድረግ እንዲሁም አረጋውያን፣ የአካል ጉዳተኞችንና ልጆችን በማሻገር እንረዳቸዋለን ብላለች ወጣት ተማሪ ሲዶና ስዩም። በመቀጠል ቀበቶ ወይ ቤልት ያለማሰር፣ በፍጥነት ማሽከርከርና ቸልተኝነት፣ ለእግረኞች ቅድሚያ ያለመስጠትና እግረኞች በተፈቀደላቸው የመሻገሪያ ምልክት ወይ ዜብራ ያለመሻገር በስራቸው የሚያጋጥሟቸው ዋነኛ የትራፊክ ህግ ጥሰቶች መሆናቸውን በመጥቀስ የትራፊክ ህግን ማክበር ለደህንነታቸው መሆኑን አውቀው እንዲጠነቀቁ መክራለች። ነቶም ዓበይት ወኪል ና ኢና ንሰርሕ ዘለና እኛ የትራፊክ ፖሊሶችን ወክለን የድጋፍ ስራ ነው እየሰራ ያለ ነው። አሽከርካሪዎች ፍጥነታቸውን ቀንሰው በጥንቃቄ እንዲያሽከረክሩና ቀበቷቸውን እንዲያስሩ እግረኞችም ቀስ ብለው በእግረኛ መሻገሪያ እንዲሻገሩ ነው የምመክረው። ምክንያቱም ጉዳቱና ጥቅሙ ለነሱ ስለሆነ ብላለች። በሌላ በኩል ወደ መቶ ሀምሳ የሚጠጉ የአስመራ የቴክኒክና ሙያ ትምህርት ቤት ተማሪዎች በአምስት የተለያዩ ቡድን ተከፋፍለው በአስመራ በአስመራና አካባቢዋ የሚገኙ ትምህርት ቤቶች ከስራ ውጭ የሆኑና የተሰባበሩ የትምህርት ቤት ፈርኒቸሮች መስኮቶችንና የመሳሰሉ ነገሮችን በማደስና በመጠገን ስራ ላይ ተሰማርተው ሙያዊ ኃላፊነታቸውን እየተወጡ እንደሆኑ ተናግረዋል በባና መካከለኛ ደረጃ ትምህርት ቤት በተመሳሳይ ስራ ላይ ተሰማርታ ያገኘኋት የአስራ ሁለተኛ ክፍል የድራፍቲንግ ተማሪ ስተል በናት አብደል ዋሴ በበኩሏ በተማረችበት የሙያ መስክ ለአገርና ሕዝብ በሚጠቅም ስራ ላይ ተሰማርታ በመስራቷ ትልቅ ኩራት እንደሚሰማት ከተናገረች በኋላ በዚህ በሁለት ቀናት ብቻ ከሁለት መቶ በላይ የተማሪዎች መቀመጫዎችና ወንበሮችን እንደጠገኑና እንዳደሱ ተናግራለች። ብገምጋም አብዘን ክልተ መዓልቲ ዘካየኒ ልዕሊ ክልተ ሚእቲ ዝተጸገና ጠዋሉን በዚህ ሁለት ቀናት ብቻ ከሁለት መቶ በላይ መቀመጫዎችን ጠግነናል፣ ከሰባ በላይ የሚሆኑ ብረቶችንም በየደናል ብላለች። በክረምት የረፍት ጊዜዋ በዚህ የበጎ አድራጎት ስራ ተሰማርታ የስራ ልምድ ማዳበር በመቻሏና ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ማዳን በመቻሉ ድርብ ጠቀሜታ እንዳለው ተናግራለች ከምስት ትርፍ ጊዜና ክረምቲ ብቅዱስ ተዋናን ካሄዶ ዘለና ስራሓት የክረምት የረፍት ጊዜን በበጎ ስራ ላይ ነው እየዋልክ ያለሁት። ስራውን በነፃና በበጎ ፍላጎት እየሰራን ነው ያለ ነው። ለእኔ ሞያዬን ለማዳበር ይጠቅመኛል። ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ያድንለታል ብላለች። በዚህ ዓመት የተማሪዎች የክረምት ስራ የሁለተኛ ደረጃ ተማሪዎች በአፈርና በውሃ ጥበቃ ስራ ላይ በተለያዩ የትምህርት ቤትና የጽህፈት ቤት ፈርኒቸሮችን በመጠገንና በተለያዩ ጽህፈት ቤቶች የሚገኙ የመዝገብ ቤት ፋይሎችን የማስተካከልና ሌሎች ተመሳሳይ ስራዎች ላይ ተሰማርተው እየሰሩ ይገኛሉ። የዚህ ዓመት የክረምት የተማሪዎች ስራ ዘጠና ሶስት ከመቶ በአፈርና ውሃ ጥበቃ ላይ ያተኮረ ሲሆን በዞባ ማዕከል እስከ አራት ሺህ ችግኞችን በሀገር ደረጃ ደግሞ አንድ ሚሊዮን ችግኞችን ለመትከል መርሃ ግብር ተይዞ እየተሰራበት እንደሆነ ከኤርትራ የተማሪዎች የክረምት ስራ ጽህፈት ቤት የተገኘው መረጃ ያመለ ያመለክታል። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ